አዋሽ ወንዝ ሞልቶ ባስከተለው የጎርፍ መጥለቅለቅ ሳቢያ ከ30 ሺህ በላይ ህዝብ መፈናቀሉ ተዘግቧል። በሕይወት ላይ የደረሰ ጉዳት ያለመኖሩ ሆኖም ለጊዜው መጠኑ ባልታወቀ ንብረት ላይ ጉዳት መድረሱ ተገልጿል። ጎርፉ የተከሰተው በአካባቢው ደጋማ አካባቢዎች የጣለውን ከባድ ዝናብ ተከትሎ ነው። መለስካቸው አመሃ ዝርዝሩን ይዟል። ካለፈው መስከረም 27 ቀን 2007 ዓ ም ጀምሮ በጣለ ከባድ ዝናብ ምክንያት በአፋር ክልል አሚባራ ወረዳ የአዋሽ ወንዝ ሞልቶ ከፍ ያለ ጉዳት ማድረሱንና ሰላሳ ሺህ የሚሆን ህዝብ ከመኖሪያው እንደተፈናቀለ በውሃ መስሮና ኤነርጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ብዙነህ ቶልቻ አደጋው ከደረሰበት ስፍራ ሆነው በስልክ ለቪኦኤ ተናግረዋል። አሁን የጎርፉ መጠን እየቀነሰ እንደሆነ የሚገልጹት አቶ ብዙነህ የደረሰውን ጉዳት በዝርዝር አስረድተዋል። ስለ ድምፁ ጥራት ጉድለት አስቀድመን ይቅርታ እንጠይቃለን። የተፈናቀለ ሰው ብዛት አኳያ እንግዲህ እስካሁን ድረስ ባለ መረጃ ወደ ስምንት ሺህ ስድስት መቶ አባወራ ወይም ወደ ሰላሳ ሺህ ህዝብ የሚሆን ይሄ የጎርፍ ከተኛበት አካባቢ ወደ ከፍተኛ ወይም ተራራማ ቦታዎች ለመንቀሳቀስ የተደረገበት ሁኔታ ነው ያለው። ነገር ግን ያው በህይወት ላይ የደረሰ ጉዳት የለም። በህይወት ላይ ስ ያው በሰው ህይወት ና እንስሳት ህይወት ላይ የደረሰ ጉዳት። አቶ ብዙነህ ጨምረው እንዳብራሩልኝ ጎርፉ በእርሻ ማሳዎችም ላይ ተኝቷል። በጠቅላላም ጎርፉ ያጥለቀለቀው ቦታ አምስት ሺ ሁለት መቶ አስራ ሁለት ሄክታር እንደሆነና በእንስሳትም ላይ አደጋ ደቅኖ እንደነበረ ተናግረዋል። ከዚህ ውስጥ ግን የእርሻ ማሳ የነበረው መሬት ሶስት ሺህ ሄክታር አካባቢ ሲሆን የጥጥ፣ የሸንኮራ ገዳና የሽንኩርት ተክሎች ጎርፍ ተኝቶባቸዋል። የተፈናቀለው ህዝብ በአሁኑ ወቅት ዕለታዊ እርዳታ እየተሰጠው እንደሆነም አቶ ብዙ ተናግረዋል በተጎዳው የህብረተሰብ ክፍል የተለያዩ እርዳታዎች እየተደረጉ ነው ምግብ አቅርቦት አለ እንደዚሁም የተለያዩ ምግብ ማብሰያና የመመገቢያ ቁሳቁሶች እንደዚሁም የውሃ መያዣ ጀሪካኖችም የቀረቡበት ሁኔታ ነው ያለው ከዚህም ባሻገርም ከጤና ጋራም ተያይዞ የተለያዩ መድኃኒቶች ነው ለሐኪሞችም ወደ ቦታው ተንቀሳቅሶ የሕክምና ሁኔታ እያደረጉ ያለበት ሁኔታ አለ። በአዋሽ ተፋሰስ በተለይም ዝቅተኛ በሆኑ አካባቢዎች ላለፉት አያሌ ዓመታት የጎርፍ ማጥለቅለቅ አደጋ ተደጋግሞ የታየ የመሆኑን ያህል የሚኒስቴር መስሪያ ቤቱም ሆነ የአዋሽ ተፋሰስ ባለስልጣን አደጋውን ለመቋቋም የሚያስችሉ ስራዎች አስቀድሞ መስራት አይችሉም ወይ ለሚለው ጥያቄም አቶ ብዙነህ መልስ ሰጥተዋል። እንደሳቸው ከሆነ በአዋሽ ወንዝ ላይ ብዙ ስራዎች ተከናውነዋል። በክረምት ወራት ውሃው ሲሞላ የተፈጥሮ መፋሰሻውን ሳይ ስት እንዲሄድ ብዙ ግንባታዎች ተካሂደዋል። ከ1991 ዓ ም ወዲህ በአዋሽ ተፋሰስ ውስጥ እንዲህ ያለ ከፍተኛ አደጋ ሲደርስም ለመጀመሪያ ነው ያሉት አቶ ብዙ ነህ የዘንድሮውን ልዩ እንደሆነ ለማስገንዘብ ይፈልጋሉ። አካባቢ በሚገኙ ደጋማ አካባቢዎች በምስራቅና ምዕራብ ሐረርጌ፣ እዚሁም በአርሲ አካባቢ፣ በዚህ በአማራ ክልል በሰሜን ሸዋ አካባቢ እነዚህ ለመካከለኛ አዋሽ ቅርብ የሆኑ አካባቢዎች በሚገኙ ደጋማ አካባቢዎችና እንደዚሁም በአሚባራ የአሁን ችግሩ ከተፈጠረበት አካባቢ አንደኛ ወቅቱን ያልጠበቀ ከባድ ዝናብ በመዝነቡ ነው። እንግዲህ ይሄንንም ስንል ከአርባ አምስት ሚሊሜትር እስከ ዘጠና አንድ ሚሊሜትር አካባቢ የሚደርስ ዝናብ ነው የዘነበው። ያው ተፈጥሯዊ ሁኔታ ነው። ከባድ ዝናብ በመዝነቡና አቶ ብዙነህ ለቪኦኤ እንደገለጹት ያልተጠበቀ ነገር እስካልተፈጠረ ድረስ በአደጋው የተፈናቀሉ ሰዎች በአጭር ጊዜ ውስጥ ወደ መደበኛ ህይወታቸው እንደሚመለሱ ግምታቸውን ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ